ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ እዳ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ሚያዚያ አምስት 2013 ዓ ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ኢትዮጵያ ከመጪው ሐሙስ አንስቶ ስለ ኮቪድ-19 መዛመትና ስለ ተጋላጭነት በአገር አቀፍ ደረጃ ግምገማ ለማድረግ ማቀዷን አስታወቀች። በባህር ዳር ከተማ ስለ ምርጫና ስለ ሰብአዊ መብቶች የግንዛቤ መስጫ ስልጠናዎች መካሄዳቸው ተገለጸ የሚሉትና ሌሎችም ዝግጅቶች አሉን። በዚህ ክትትል ምንድን ነው የታዘብነው? በሶስቱ ማስክ አጠቃቀምም፣ ርቀት በመጠበቅም፣ በእጅ ንጽህና አያያዝም ለውጥ ማየት አልተቻለም ወይም አንዳንድ ጊዜ የመቀነስ ነገር ይታያል። የበሽታው ስርጭት ደግሞ እየጨመረ የሄደበት ሁኔታ ነው ያለ ዶክተር አበባዮ ገበዮ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ናቸው። ላለፉት ስድስት ወራት በተለያዩ ተቋማት የኮቪድ-19ን ስርጭት ለመከላከል የተያዘ ጥረት እንዲያግዝ ታልሞ የተካሄደ ጥናት ውጤት በዛሬው ዕለት ይፋ በተደረገበት ወቅት ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ በኢትዮጵያ ትግራይ ክልል የግጭት ተጎጂ ለሆኑ ከ82500 በላይ ሰዎች ለሚቀልሷቸው የአስቸኳይ ጊዜ መጠለያዎች መከለያ የሚሆን 1500 ጥቅል ጠንካራ የፕላስቲክ መሸፈኛዎችን በአውሮፕላን የሚያጓጉዝ መሆኑን ትናንት ባወጣው መግለጫ አስታወቀ። መጠለያዎቹን ለረጅም ጊዜ ለመከለል የሚረዱ ናቸው የተባሉት መከለያዎቹ የሚጓጓዙት ዱባይ ከሚገኘው የድርጅቱ መጋዘን መሆኑንም መግለጫው አመልክቷል። ዝርዝሩን ደረጀ ደስታ ያቀርበዋል። በትግራይ ክልል እየተካሄደ ያለው ግጭት ወደ አንድ ሚሊዮን የሚሆኑ ሰዎችን ከቤት ንብረታቸው ያፈናቀላቸው መሆኑን የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤድ መግለጫ አመልክቷል። ከነዚህ ብዙዎቹ አሁንም ከውጭ ወይም በተጨናነቁ መጠለያዎች ውስጥ የሚተኙ መሆናቸውንም መግለጫው አስታውቋል። ዩኤስኤድ ለመኝታ የሚሆኑ ምንጣፎችን፣ ብርድ ልብሶችን፣ የማዕድ ቤትና የምግብ ማብሰያ እቃዎችን ጨምሮ መሰረታዊ የቤት መገልገያ ቁሳቁሶችን እንደሚያቀርብም ገልጿል። እነዚህ ዩኤስኤድ ትግራይ ውስጥ ባለው ግጭት የተጎዱ ሰዎችን ለመርዳት የሚያደርገው እርዳታ አካል ናቸው ያለው መግለጫው፣ ዩናይትድ ስቴትስ ወደ 305 ሚሊዮን ዶላር ሰብአዊ እርዳታ ሰጥታለች ብሏል። አያይዞም ይህ ምግብን፣ የተመጣጠነ ምግብን፣ የጤና ክብካቤን፣ መጠለያን፣ የእርዳታ አቅርቦትን፣ ንጹህ የመጠጥ ውሃንና ይበልጥ የተጎዱ ወገኖችን የሚያግዙ ፕሮግራሞችን ይጨምራል። ከዚህም በተጨማሪ ዩኤስኤድ የአደጋ መከላከልና እርዳታ ቡድን በስፍራው በመቆየት ዩናይትድ ስቴትስ መንግስት የሚያደርገውን ሰብአዊ እርዳታ እንዲያጠናክር ያደርጋል ሲል አመልክቷል። ሁሉም ወገኖች እነዚህ የሰብአዊ እርዳታዎች እንዳይደናቀፉ ድጋፋቸውን ማረጋገጥ ይኖርባቸዋል ያለው መግለጫው ይሁን እንጂ ግን ሰብአዊ እርዳታዎች ብቻቸውን የቀውሱን መሰረታዊ ችግር የሚፈቱ አይደሉም። እየጨመረ ያለውን ስቃይና መከራ ለማስቀረት ግጭቱን በአስቸኳይ ማቆም ይገባል ብሏል። አያይዞም ግጭቱን ማቆም፣ የኤርትራ ወታደሮች በአስቸኳይ በአካባቢው ለቀው መውጣት የኢትዮጵያ መንግስት በትግራይ የሚያሰማራው የአማራ ክልል ኃይል መቆም የመጀመሪያዎቹ እርምጃዎች ናቸው በማለት ጥሪውን አቅርቧል። የተባባሰ በሄደው ግጭት ሳቢያ ተጎጂ የሆኑ ሰዎችን ለመታደግ ሌሎች አገሮች የሚሰጡትን እርዳታ አሜሪካ በደስታ የምትቀበለው መሆኑንም መግለጫው አመልክቷል። አመሰግናለሁ ደረጀ። በኢትዮጵያ በህዝቡ ዘንድ ኮቪድ-19ን ለመከላከል እየተደረገ ያለው ጥረት ዝቅተኛ መሆኑን የጤና ሚኒስቴር አሳሰበ። የሚኒስቴር መስሪያ ቤቱ እንዳስታወቀው ላለፉት ስድስት ወራት የተካሄዱ የደሰሳ ጥናቶች የሚያሳዩት ቫይረሱን ለመከላከል እየተደረገ ያለው ጥረት በቂ አለመሆኑን ነው። በተለይ በትምህርት ቤቶች ላይ 79 ከመቶ የነበረው ወደ 76 በመቶ ማዘቅዘቁን ጥናቱ ያሳያል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባየሁ ገበየው ተናግረዋል። ዝርዝሩን የያዘ ዘገባ በአብይ ርዕስ ይቀርብበታል። እሁድ ዕለት የተካሄደውን የበኒን ፕሬዝደንታዊ ምርጫ ቅድመ ውጤት ዛሬ ይፋ ይደረጋል ተብሎ እየተጠበቀ ነው። ምርጫው ተጭበርብሯል ብለው ተቃዋሚዎች እየከሰሱ ቢሆንም ፕሬዚደንቱ ፓትሪስ ታሎን አሸንፈው ለሁለተኛ የአምስት ዓመት የስልጣን ዘመን መንበሩ ላይ ይቆያሉ ተብሎ ነው የሚጠበቀው። ፕሬዚደንቱን ተፎካካሪዎቻቸውን ከውድድሩ ውጪ የሚያደርግ የምርጫ ሕግ አውጥተዋል ወይም ደግሞ በግድ ሀገር ጥለው እንዲሰደዱ አድርገዋቸዋል ብለው የከሰሷቸው ተቃዋሚ መሪዎች ሕዝቡ በምርጫው እንዳይሳተፍ ጥሪ ሲያቀርቡ ቆይተዋል። የፕሬዚደንቱ ደጋፊዎች በበኩላቸው የምርጫ አስፈጻሚ ባለስልጣኑ የእሁዱ ምርጫ በአብዛኛው በሰላም ተከናውኗል ማለታቸውን እየጠቀሱ እየተሟገቱ ናቸው። ከምርጫው በፊት የሰው ህይወት የጠፋባቸው ግጭቶች የነበሩ ቢሆንም ምርጫው ያለምንም የጎላ ችግር እንደተፈጸመ ነው የምርጫ ባለስልጣኑ የተናገሩት። ይሁን እንጂ ምርጫ ያልተካሄደባቸው አካባቢዎች ነበሩ። የምርጫ አስፈጻሚው ኮሚሽን ባለስልጣን ከ546ቱ ወረዳዎች በ16ቱ የድምፅ አሰጣጡ ሊከናወን እንዳልቻለ ገልጸዋል። ለምን እንደሆነ ግን አላብራሩም። በሌላ በኩል አንድ የሀገሪቱ የሲቪል ማህበረሰብ ድርጅቶች ማህበር መራጮች ላይ የማስፈራራትና የማዋከብ አድራጎት መፈፀሙን በመቶች የተቆጠሩ የምርጫ ታዛቢዎች ሪፖርት እንዳቀረቡበት አስታውቋል። ኬንያ ውስጥ እንደ አውሮፓውያን አቆጣጠር ባለፈው 2020 ዓመተ ምህረት ሶስት አሜሪካውያን የተገደሉበትንና ሶስት ሌሎች የቆሰሉበትን እንዲሁም ስድስት አውሮፕላኖች በወደሙበት የታጣቂ ጥቃት የዩናይትድ ስቴትስ የጦር ኃይል ምርመራ እንዲከፍትበት የመከላከያ ሚኒስትሩ ሎይድ ኦስተን ትእዛዝ ሰጥተዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ ትናንት ሰኞ ባወጡት መግለጫ መከላከያ ሚኒስትሩ የዩናይትድ ስቴትስ የአፍሪካ እዝ ያደረገውን ምርመራ በቂ ሆኖ አላገኙትም ብለዋል። የጦር ሰራዊቱ ነፃ ምርመራውን የሚያካሂዱ ባለ አራት ኮከብ ጄኔራል እንዲሰይምበት መጠየቃቸውን ቃል አቀባዩ ጨምረው ገልጸዋል። በዚህም መሰረት የጦር ሰራዊቱ ጄኔራል ፖል ፋንክን መሾሙን ቃል አቀባዩ ጨምረው ገልጸዋል። በሌላ በኩል የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ቃል አቀባይ ሲናገሩ፣ በእኛ በኩል ጥብቅ ትትትል በማድረግ ምርመራውን አከናውነናል ነገር ግን ተጨማሪ ነፃ ምርመራ ቢካሄድም መልካም ነው ማለታቸው ተጠቅሷል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የጃንሰን ኤንድ ጃንሰኑ የኮቪድ-19 መከላከያ ክትባት ተከታቢዎች ላይ ለአደጋ ሊዳርግ የሚችል የደም እርጋት ተከሰተ ያሉትን ሪፖርቶች ተከትሎ ለጥንቃቄ ሲባል ክትባቱ መሰጠቱ በአስቸኳይ እንዲቆም የፌዴራሉ መንግስት የጤና ባለስልጣናት አሳስበዋል። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ እና የምግብና የመድኃኒት አስተዳደር ኤፍዲኤ ዛሬ ማለዳ በጋራ ባወጡት መግለጫ ዕድሜያቸው ከ13 እስከ 48 ዓመት በሆኑ ስድስት ሴቶች ላይ የተከሰተውን እጅግ ያልተለመደ ከባድ የደም እርጋት እየመረመሩ መሆናቸውን አስታውቀዋል። በተከታቢዎች ላይ የደም እርጋቱ የታየው በተከተቡ ከስድስት እስከ 13 ቀን ውስጥ እንደሆነ ነው የተገለጸው። የጆንሰን ኤን ጆንሰኑን የኮቪድ ክትባት ዩናይትድ ስቴትስ ውስጥ እስካሁን ከተከተቡት ከስድስት ነጥብ ስምንት ሚሊዮን የሚበልጡ ሰዎች ውስጥ ደመርጋቱ የታየው ስድስት ሰዎች ላይ መሆኑን ባለስልጣናቱ አያይዘው ሳያስገነዝቡ አላለፉም። የሲዲሲ ተቀዳሚ ምክትል ዲሬክተር አንሹካት ክትባቱን ከወሰዱ ሁለት ሳምንት ያለፋቸው ሰዎች ብዙም ሊሰጉ አይገባም ብለዋል ባለፈው ሳምንት ውስጥ ወይም ገደማ የተከተቡና ከባድ የራስ ምታት የሆድና የእግር ህመም እንዲሁም የትንፋሽ ማጠር የሚሰማቸው ሰዎች ግን ሐኪማቸውን ማሳወቅ አለባቸው ሲሉ አሳስበዋል። ክትባቱን ሊከተቡ ቀጠሮ የያዙ ሰዎች ቀጠሯቸው እንዲስተካከል እየተሰራ መሆኑንም ባለስልጣናቱ አክለው ተናግረዋል። ሰዎች የግዴታ የጃንሰንን ጃንሰኑን ክትባት መውሰድ የለባቸውም ማለት እንዳልሆነም አያይዘው ገልጸዋል። ከሐኪማቸው ጋር ተነጋግረውበት መወሰን ይችላሉ ነው ያሉት። በኒውዮርክ ታይምስ ዘገባ መሰረት ከደም መርጋቱ በተያያዘ አንዲት ሴት ሕይወታቸው አልፏል። ነብራስካ ክፍለ ግዛት የሚኖሩ አንዲት ሌላ ሴት ደግሞ በሆስፒታል በአስጊ ሁኔታ ላይ እንደሆኑ ነው የተገለጸው። ሲዲሲ የተከሰቱትን የደም እርጋት ችግሮችና አጠቃላይ አንደምታውንም ለመገምገም በነገ ዕለት የክትባቶች አፈጻጸም ምክክር ኮሚቴውን ሰብስቦ እንደሚነጋገር አስታውቋል። ከኮቪድ-19 ክትባት ጋር የተያያዘ የደም እርጋት ጉዳይ ሲነሳ ይህ የጃንሰንን ጃንሰኑ ክትባት ሁለተኛ መሆኑ ነው። ከአሁን ቀደም በተመሳሳይ ሁኔታ በርካታ ሀገሮች የአስትራዜኔካ ክትባትን አስመልክተው አዳዲስ ደንቦችን እንዳወጡ ይታወሳል። የአስትራዜኔካውን ክትባት በተመለከተ የአውሮፓ ሕብረት የመድኃኒት ቁጥጥር ተቋም ለህልፈት ሊዳርግ የሚችል የደም እርጋት የክትባቱ እጅግ በጣም አናሳ በሆነ ቁጥር ሊከሰት የሚችል የጎንዮሽ ጉዳት ዝርዝር ውስጥ ሊመዘገብ ይችላል። ነገር ግን ክትባቱ የሚሰጠው ጠቀሜታ ሊያደርስ ከሚችለው ጉዳት ጋር ሲነጻጸር እጅግ ከፍተኛ መሆኑን እንዳስታወቁ የሚዘነጋ አይደለም። ዩናይትድ ስቴትስ እና ኢራን በተዘዋዋሪ የሚያካሄዱትን ንግግር ሁለተኛውን ዙር በዚህ ሳምንት እንዲያከናውኑ በእቅድ ተይዟል። እሁድ በኢራን የኒክሌር ኃይል ማመንጫ ማዕከል ላይ የደረሰው የአሻጥር ተግባር ታዲያ ኢራን በንግግሩ ጠንካራ አቋም ይዛ እንዳትቀርብ ያደርጋታል ሲሉ አንዳንድ ተንታኞች እየተናገሩ ነው። ሌሎች ደግሞ ያን የሚወስነው በኒውክሌር ተቋማ ላይ ለተፈጸመው አሻጥር የምትሰጠው ምላሽ ይሆናል ብለዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። መጨረሻም ዩናይትድ ስቴትስ ሚኔሶታ ክፍለ ግዛት ውስጥ አንድ ግለሰብ በፖሊስ ጥይት መገደሉን ተከትሎ ትናንት ሰኞ ማታ መቶች የተቆጠሩ ሰዎች በፖሊስ ጣቢያ ደጃፍ ተሰባስበው ተቃውሟቸውን ሲያሰሙ አምሽተዋል። ሚኒያፖሊስ ከተማ ዳርቻ የሚገኘውን የብሩክሊን ሴንተር አካባቢ የሌሊት የሰዓት እላፊ የታወጀ ሲሆን ፖሊሶች ተቃዋሚ ሰልፈኞቹን ለመበተን አስለቃሽ ጋዝና ማስደንገጫ ፈንጂ ወርውረውባቸዋል። ዳንቴ ራይት የተባለው የ20 ዓመቱ ጥቁር አሜሪካዊ በፖሊስ ጥይት የተገደለው የትራፊክ መብራት ላይ ሲሆን የብሩክሊን ሴንተር ፖሊስ አዛዥ ቲም ጋንን ፖሊሷ ቴዘር የሚባለውን የማይገድል ነገር ግን የሚያዘውን ሰው በኤሌክትሪክ ንዝረት የሚያልፈሰፍስ መሳሪያ የተኮሰችበት መስሏት ጥይቱን ሳትተኩስበት አልቀረችም ብለው እንደሚያምኑ ነው የተናገሩት። የሚኒሶታ ክፍለ ግዛት ጉዳዩ ላይ ምርመራ የከፈተ ሲሆን ፖሊሷ በአስተዳደራዊ ትዕዛዝ ከስራ ታግዳለች። የከተማይቱ ከንቲባ ፖሊሷ መታገድ ሳይሆን መባረር ነው ያለባት ብለዋል። ሰው ሕይወት የሚያጠፋ ስህተት ልንሰራ አንችልም። በዚህ ጉዳይ ፍትህ እንዲሰጥ የቻልነውን ሁሉ እናደርጋለን ሲሉ ከንቲባው ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 205 9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ሕዝቡ ኮቪድ-19ን ለመከላከል የሚያደርገው ጥረት አናሳ ነው ሲል የጤና ሚኒስቴር ገለጸ። የሚኒስቴር መስሪያ ቤቱ እንዳስታወቀው ላለፉት ስድስት ወራት በተደረጉት የዳሰሳ ጥናቶች ኮቪድ-19ን ለመከላከል የሚደረጉ ጥረቶች ዝቅተኛ ናቸው በተለይ ትምህርት ቤቶች ላይ 79 በመቶ የነበረው ወደ 76 በመቶ መውረዱን ጥናቱ ያሳያል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባዮ ገበዮ ተናግረዋል። ፀሐይ ዳምጠው ዝርዝር ዘገባ አድርሳናለች። በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት እየተባባሰ መምጣቱን ነው የጤና ሚኒስቴር የገለጸው። ላለፉት ስድስት ወራት በተለያዩ ተቋማት ኮቪድ-19ን ከመከላከል አንጻር ተደረገ የተባለውና ዛሬ በጤና ሚኒስቴር የተጠቀሰው የዳሳ ጥናት ውጤት በጤና ተቋማትና በባንኮች አካባቢ የተሻለ የመከላከል ተግባር እንደምታይ አመልክቷል። ነገር ግን ትምህርት ቤቶችን ጨምሮ በሌሎች ተቋማት ቫይረሱ ተዘንግቷል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባዮ ገበየው ተናግረዋል። በዚህ ክትትል ምንድን ነው የታዘብነው? በሶስቱ ማስክ አጠቃቀምም፣ ርቀት በመጠበቅም፣ በእጅ ንጽህና አያያዝም ለውጥ ማየት አልተቻለም፣ ወይም አንዳንድ ጊዜ የመቀነስ ነገር ይታያል። የበሽታው ስርጭት ደግሞ እየጨመረ የሄደበት ሁኔታ ነው ያለ እና እንግዲህ የተለያዩ ተቋማትን እናያለን የገበያ ቦታ፣ መንገድ ላይ የሚንቀሳቀሰውን ህብረተሰብ፣ በትምህርት ቤቶች፣ በባንክ፣ በጤና ተቋማት፣ በሃይማኖት ተቋማት በዚህ ሁሉ መረጃ ይሰበሰባል በየነው ነገር ምንድን ነው? በትምህርት ቤቶች መጀመሪያ ሲከፈት የነበረው የማስክ አጠቃቀም ወደ 79 ፐርሰንት አካባቢ ነበር። አሁን ወደ 76 ዝቅ ብሏል። እንደውም ይሄ በጣም አሳሳሚ፣ በሁሉም ክልሎች ይጠናከራል። ሌላው ነገር በገበያ ቦታ፣ በመጠጥና ምግብ ቤቶች፣ መንገድ ላይ፣ በሃይማኖት ተቋማት፣ እነዚህ አሁን በጣም አጠቃቀም ዝቅተኛ፣ የተሻለ ሆኖ ያለኝ ነው ባንኮች ላይ እና ጤና ተቋማት ላይ፣ እዛ ላይ የሚሰሩ ሰራተኞች የተሻለ ይጠቀሙ በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት ከወትሮ በበለጠ መባባሱም ተገልጿል። እንደ አገር አቀፍ በተለያዩ ከተሞች በተደረገ ጥናት አዲስ አበባ የተሻለ ውጤት አሳይታለች ያሉት ኃላፊው፣ ህብረተሰቡ ስለ ቫይረሱ እያወቀ ለራሱ አለመጠንቀቅ አላስፈላጊ ዋጋ እያስከፈለ ነው ሲሉ ተናግረዋል። መፍትሄ ነው ያሉትንም ጠቁመዋል። በክልል ደረጃ ስንመጣ የተሻለ አጠቃቀም የምናየው አዲስ አበባ ላይ ብቻ ነው። 15 ከተሞች ላይ ጥናት እየተደረገ ነው። በየክልሉ ብዙ ክልል ከተሞች ይህንን እንትን ብዙ አይተገብሩት፣ ዝቅተኛ ነው። አዲስ አበባ ይሻላል። ቀጥሎ አንዳንድ ከተሞች አዳማ፣ አሶሳ እነዚህ የተሻለ ነገር አላቸው። ሌሎቹ ዝቅተኛ ነው። ይሄ በጣም መጠናከር አለበት። እንግዲህ ይሄ ከምንከታተልበት ጥናት አንዱ ይሄ ስለሆነ አሁን ጠንከር ያለ ጉም እንዲተገበር ርቀትን ከመጠበቅ አንጻር ይሄ በሽታ አልለቀቀንም። በጣም እየተስፋፋ ነው፣ እየተሰራጨ ነው። ባህሪውም ትንሽ ተቀይሯል። በርከት ያለ ሰው እየተጠቃ ነው፣ ሰውም እየሞተ ነው፣ ተቋማትም እየተጨናነቁ ነው። ስለዚህ አሁን በጣም ትኩረት ተደርጎ መሰራት አለ ሕግ ወጥቷል። የተለያዩ ሕጎች ጸድቀዋል። መተግበር ያስፈልጋል። ትልቁ ችግር አሁን ርቀት እንዴት መጠበቅ እንዳለብን፣ ማስክ መደረግ እንዳለበት በየተቋማቱ ኖ ማስክ ኖ ሰርቪስ ብለን በየቦታው ሰው ማስክ መጠቀም አለበት። በጣም ጥሩ የሚባለው ስትራቴጂ ይሄ ነው። ችግር ይፈታል ብለን እናስባለን። እዛ ላይ ግን መስሪያ ቤቶች፣ ሕብረተሰቡ፣ ተቋማቱ የወጣውን ሕግ መተግበር ግዴታ ያስፈልጋል። ለሚቀጥለው አንድ ወርም በሁሉም ክልሎችና የከተማ አስተዳደሮች የዳሳ ጥናቱን እንደሚያካሄድም አስታውቋል። ጥናቱ የኮቪድ-19 ወረርሽኝ ስርጭትና በወረርሽኙ የተጠቁ የማህበረሰብ ክፍሎች በጾታና በዕድሜ ለይቶ ለማወቅ እንደሚያስችል ነው የተገለጸው። ጥናቱ በተለይ ምልክት ሳያሳዩ ኮቪድ-19 የተገኘባቸው እና ወደ ጤና ጣቢያ ሳይሄዱ የቀሩ ሰዎችንም ለመለየት የሚያግዝና በአጠቃላይ የኮቪድ-19 ስርጭት በሀገሪቱ ያለበትን ሁኔታ ለማወቅ የሚረዳ እንደሆነም ተገልጸዋል። ጥናቱ የፊታችን ሚያዝያ 7 2013 ዓ.ም በሀገር አቀፍ ደረጃ እንደሚጀመር በዛሬው ጋዜጣዊ መግለጫ ተጠቅሷል። ከጥናቱ የሚገኘው ውጤት ከኮቪድ-19 ወረርሽኝ ጋር ተያይዘው የሚወጡ ሕጎችና መመሪያዎችን ለማሻሻል እንደሚጠቅምም መግለጫውን የሰጡ የስራ ኃላፊዎች ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምቶ ከአዲስ አበባ። ዩናይትድ ስቴትስ እና ኢራን በተዘዋዋሪ መንገድ ለሁለተኛ ጊዜ ስለ ኒውክሌር ጉዳይ በዚህ ሳምንት በቪየና ለመነጋገር እየተዘጋጁ ቢሆንም በናታዛን የዩራኒየም ማበልፀጊያ ላይ እሁድ ዕለት የደረሰው ጉዳት የኢራንን አቋም እንደሚያዳክምና ቀጣዩ እርምጃ ደግሞ በኢራን ምላሽ ላይ የተመሰረተ እንደሚሆን ትንታኞች አስተያየት ሰጥተውበታል። በቪኦኤ አዘጋጆች የተሰናዳውን ዘገባ ጽዮን ግርማ ታቀርበዋለች። የዩናይትድ ስቴትስ ባለሙያዎች በተዘዋዋሪ መንገድ ረቡ ዕለት በኦስትሪያ ዋና ከተማ ከኢራን ጋር ለመነጋገር የያዙት ቀጠሮ እንደተጠበቀ መሆኑን የዋይት ሀውስ የፕሬስ ጸሐፊ ጄን ፕሳኪ ሰኞ ዕለት ሲናገሩ ተሰምተዋል። አዎ በእርግጥ በናታን ማበልጸጊያ ተቋም ውስጥ የተከሰተውን ዘገባ ተመልክተናል። ዩናይትድ ስቴትስ በዚህ ውስጥ በየትኛውም መልኩ አልተሳተፈችም። መንስኤውን ወይም የሚያመጣውን ተጽዕኖ በተመለከተ በሚሰጡ ግምቶች ላይ የምንጨምረው ነገር አይኖረንም። እኛ አሁን ባለፈው ሳምንት በተጀመሩት ዲሞክራሲያዊ ውይይቶችና በቀጣይ ረቡዕ ዕለት በቪየና ሊካሄድ ዝግጅት እየተደረገ ባለው ውይይት ላይ ነው ትኩረታችን። ነገሩ በጣም አስቸጋሪና ረጅም እንደሚሆን እንጠብቃለን። እናም የዚህን ውይይት ተሳትፎን በተመለከተ ለውጥ ስለመኖሩ የተሰጠን ፍንጭ የለም። የብሪታንያ፣ የፈረንሳይ፣ የጀርመን፣ የቻይና ና የሩሲያ ተወካዮች እንደ አደራዳሪ ሆነው በተገኙበት ባለፈው ሳምንት ሐሙስና አርብ ነበር የመጀመሪያውን የሁለት ወገን የተዘዋዋሪ ውይይት ያካሄዱት። በዚህ ንግግር ላይ ዩናይትድ ስቴትስ ና ኢራን እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ያደረጉት አንደኛው ለአንደኛው ወገን ተገዥ የሚያደርጋቸውን ስምምነት ለመመለስ ሲሞክሩ ተሰምተዋል። በወቅቱ ያደረጉት ስምምነት ኢራን የጦር መሳሪያ ሊሆኑ የሚችሉ የኒኩሌር ፕሮግራሟን ለመገደብ ሲሆን በምላሹ ደግሞ ዩናይትድ ስቴትስ ና የተቀረው ዓለም በኢራን ላይ የጣሉትን ማዕቀብ እንዲነሳ ለማድረግ የተደረገ ስምምነት ነበር። ሆኖም በቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጊዜ እንደ አውሮፓውያኑ የቀን አቆጣጠር በ2018 ዓ ም ዩናይትድ ስቴትስ ኢራንን ከዚህ ስምምነት እንድትወጣ ና ማዕቀቦችም በድጋሚ እንዲጠብቁ አደረገች። ኢራንም ከአንድ አመት በኋላ የጋራ እቅድ ተግባር የሚባለውን ስምምነት በመጣስ ከተቀመጠው ገደብ በላይ ዩራኒየም በማምረት አጽፋውን መለሰች። አሁን ኢራን እሁድ እለት በናታዛን የዩራኒየም ማበልጸጊያ ላይ ጉዳት ከደረሰ በኋላ በቬና ላይ ሊካሄድ ዝግጅት የተደረገበት ባለው ሁለተኛ ውይይት ላይ መሳተፍ አለመሳተፏን በይፋ አላስታወቀችም። የኢራን የውጭ ጉዳይ ሚኒስቴር መሐመድ ጃቫድ ዛሪፍ በማበልፀጊያው ላይ ለደረሰው ጉዳት፣ ለተፈጠረው የኤሌክትሪክ ኃይል መቆራረጥና ለምርት መስተጓጉል እስራኤልን ተጠያቂ አድርገዋል። አሻጥሩም በሷ የተፈጸመ ነው ብለዋል። ድርጊቱም የኒውክሌር አሸባሪነት ተግባር ነው ሲሉ ጠርተውታል። እስራኤል ራሷን በድንበር አቅራቢያ ካለ የኢራን ሚሊሻ እንደምትከላከል ቃል ስትገባ ቆይታለች። ነገር ግን አሁን ባለስልጣናቱ በኢራን ላይ በተፈጸመው ድርጊት ውስጥ ያለውን ተሳትፎ ከማረጋገጥ ተቆጥበዋል። በአጠቃላይ በጉዳዩ ላይ እስራኤል እስካሁን አስተያየት አልሰጠችበትም። አሁን ምርጫ ነክ ዘገባዎች ይቀርባሉ። መጪው ሀገራዊ ምርጫ አሳታፊ ፍትሐዊና ዲሞክራሲያዊ እንዲሆን መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት ለሲቪክ ማህበራት ድጋፍ እንዲያደርጉ በዘርፉ የተሰማሩ ባለሙያዎች ጥሪ አቅርበዋል። በሰብአዊ መብቶች ዙሪያ የሚሰሩ ተቋማት በባህር ዳር ከተማ ከተለያዩ ሲቪክ ማህበራት ለተውጣጡ የህብረተሰቡ ክፍሎች ስለ ምርጫና ስለ ሰብአዊ መብቶች የግንዛቤ መስጫ ስልጠናዎችን ሰጥተዋል። አስቴር ምስጋናው ዝርዝር ዘገባ አላት። በኢትዮጵያ በተካሄዱ አምስት የቀደሙ ምርጫዎች የሲቪክ ማህበራት ሚና ምንም እንዳልነበር በዘርፉ የተሰማሩ ድርጅቶች ይናገራሉ። በመሆኑም ዘንድሮ በሚካሄደው ሀገራዊ ምርጫ ላይ የሲቪክ ማህበራት እንዲሳተፉ እድሉ መመቻቸቱ እንደ ትልቅ ለውጥ ሊታይ ይገባል ባይ ናቸው። የተባበሩት መንግስታት የሰብአዊ መብቶች የምስራቅ አፍሪካ ጽህፈት ቤት፣ የኢትዮጵያ ሰብአዊ መብቶች ጉባኤ እንዲሁም የሰብአዊ መብቶች ድርጅት ህብረት በጋራ በባህር ዳር ከተማ ከተለያዩ ሲቪክ ማህበራት ለተውጣጡ ባለሙያዎች በቅድምና ድህረ ምርጫ እንዲሁም በሰብአዊ መብቶች ዙሪያ ያተኮረ ስልጠና ተሰጥተዋል። በቅድመ ምርጫና በምርጫ ወቅት እንዲሁም በድህረ ምርጫ ወቅት መራጩ ህዝብ መብቱንና ግዴታውን ጠንቅቆ ያውቅ ዘንድ ባለድርሻ አካላት የሲቪክ ማህበራትን ሊያግዙ ይገባል ያሉት የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር አቶ ዳግ ይርጋ ናቸው። መጪው ምርጫ አሳታፊ እንዲሆን፣ ፍትሃዊ እንዲሆን፣ ዲሞክራሲያዊ እንዲሆን ካስፈለገ ህዝብ ያለምንም ክልከላ መሳተፍ አለበት። ህዝብ ደግሞ በስፋት ያለምንም ገደብ እንዲሳተፍ ማድረግ ካስፈለገን የሲቪክ ሶሳይቲው ማህበረሰብ በጣም ህዝቡ ስር ወርዶ በስፋት እንዲሰራ ካደረግ ነው ነው በተለይ ከቅድመ ምርጫ ጋር ያሉ የስራ እንቅስቃሴዎች በምርጫው ወቅት የሚሆነውን ነገር ይወስናሉ። አሁን በስፋት ያላስተማርነው ህብረተሰብ በምርጫው ወቅት ወጥቶ ድምፁን አይሰጥም ለማንም ድምፁ እንደሚሰጥ ጅምር ይቸግረዋል፣ እንዴት ድምፅ እንደሚሰጥም። ሁሉም ባለድርሻ አካል የሚገባውን ማድረግ ይኖርበታል። ጊዜ ሳያልፍ አካታችነት ባለበት መልኩም ደግሞ ይሄ ምርጫ እንዲከናወን የሲቪል ሶሳይቲ ማህበረሰብ ሚናው በጣም ትልቅ ነው። ለምሳሌ አካታችነት ስል የሴቶች ተሳትፎ የሚናቅ መሆን የለበትም። በስፋት ሴቶች በዚህ ምርጫ ላይ እንዲሳተፉ ሰፊ ስራ መስራት ይኖርብናል። ከዛ በተጨማሪ ደግሞ በዚሁ በአካል ጉዳተኞችም ላይ በተመለከተ የአካል ጉዳተኞችንም መብት በስፋት በማስተማር እነሱም እንዲሁ ወጥተው ምርጫው ላይ እንዲሳተፉ፣ ከዛ ደግሞ በተጨማሪ አይዲፒስ የሚባል አለ ወይም የሀገር ውስጥ ተፈናቃዮች። የሀገር ውስጥ ተፈናቃዮችም እንደዚሁ ምርጫው ላይ የመሳተፍ መብት አላቸው። እዛም ላይ እነሱ በስፋት እንዲሳተፉ ሲቪክ ሶሳይቲዎች ሰፊ ስራ መስራት ይኖርባቸዋል። እነዚህ የጠቀስኳቸው ሶስቱም በኢትዮጵያ ብሔራዊ ምርጫ ቦርድ መመሪያ ጭምር የተደገፉ ናቸው እና እንዲህ እንዲህ አይነት ስራዎችን የሲቪክ ማህበረሰብ በስፋት መስራት ይኖርባቸዋል። ሰዎች በያዙት አስተሳሰብ እና አመለካከት ምክንያት የሰብአዊ መብት ጥሰት ሊደርስባቸው አይገባም ያሉት ደግሞ ከተባበሩት መንግስታት የሰብአዊ መብቶች ከምስራቅ አፍሪካ ቢሮ የመጡት አቶ ኪነ ጥበብ አረጋ ናቸው። ዜጎች የሰብአዊ መብት ጥሰት እንዳይደርስባቸው የሲቪክ ማህበራት ሰፊ የግንዛቤ ማስጨበጫ መስጠት፣ መራጩ ህዝብ መብትና ግዴታውን እንዲያውቅ ማድረግ አለባቸው ብለዋል። ሰዎች በያዙት አስተሳሰብና አመለካከት የተነሳ አካላዊ ጥቃት ሊደርስባቸው ያገባም። ይህ እንግዲህ መራጮችንም ያጠቃልላል፣ የፖለቲካ ፓርቲ ተወዳዳሪዎችንም ያጠቃልላል፣ የሚዲያ ሰዎችንም ያጠቃልላል። ሌላው ማህበረሰብን ሁሉ ያጠቃልላል። አካል ጉዳተኞች በሚገባቸው ቋንቋ በብሬል ሊሆን ይችላል፣ በምልክት ቋንቋ ሊሆን ይችላል፣ ወይም በሌሎች ቋንቋዎች መረጃ የሚያገኙበትን ከመንግስትም ሆነ ከሌሎች የፖለቲካ ፓርቲዎች ተወዳዳሪዎች ስለ ፕሮግራሞቻቸው እና ስለ አስተሳሰባቸው ተገቢውን መረጃ የሚያገኙበት። በጣም ብዙ ቁጥር ያላቸው የሀገር ውስጥ ተፈናቃዮች አሉ። እነዚህ የሀገር ውስጥ ተፈናቃዮች እንደ ማንኛውም ዜጋ የመምረጥና የመመረጥ መብት አላቸው። ስለዚህ ከዚህ አንጻር እነዚህ ዜጎች ባሉበት ቦታ ሆነው ለምርጫው የሚሳተፉበትን መንገድ መንግስት ተጨማሪ እርምጃ ሊወስድ ይገባል። ከቀናት በፊት የአሜሪካ ድምፅ ያነጋገራቸው በአማራ ክልል የሚገኙ የሲቪክ ማህበራት በበጀት እጥረት ምክንያት ስራቸውን ማስኬድ እንዳልቻሉ የገለጹ ሲሆን ምርጫ ቦርድ በጀት እንዲመድብላቸው መጠየቃቸው ይታወሳል። የምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው በጀትን መመደብ ቦርዱ የሚመለከት እንዳልሆነ ነበር የገለጹት እኛ ማለት ነው። አንደኛው ታውቅማለኝ ገንዘብ አለን ማሰልጠን ሰለን ሞቢላይዝ ማህበራት ከተለያየ መልኩ ሪሶርስ ሞቢላይዝ ያደርጋሉ። ስለዚህ የተለያየ ሪሶርስ ቅርጭብን ሞቢላይዝ አድርገናል እና በዛ መሰረት እውቅና ስጥ ሲባል እውቅና እንሰጣለን። ከዛ በተጨማሪ ደግሞ ከእውቅና ሰርተፍኬት በተጨማሪ ድጋፍ የድጋፍ ሰርተፍኬቶችን እሰጣቸዋለን። በእኛ በኩል እውቅና ስላገኙ ምናልባት ተጨማሪ ፈንዶችን የሀብት ማሰባሰብ ማከናወን እንዲፈልጉ ድጋፍ ይደረግላቸው ይገባል የሚል ሰፖርት ሌተር ወይም የድጋፍ ደብዳቤም ደግሞ ከእኛ በኩል ስጠ ማለት ምን ማለት ነው? እኛ የድጋፍ ደብዳቤውን የምንሰጠው ከቦርድ ውጭ ካሉ ሌሎች ምንጮች ሞቢላይዝ እንዲያደርጉ፣ ከሰዎች እንዲያሰባስቡ ከድጋፍ ከሚሰጡ ተቋማት ነው እና ቦርዱ ቀጥተኛ የሆነ የሲቪክ ማህበራትን በገንዘብ የመደገፍ ኃላፊነት ህጋዊ ኃላፊነት የለበትም። ከሕጋዊ ኃላፊነት ማለት ነው ቴክኒካሊም ደግሞ ኢቫሉዌት አድርጎ የሚሰጣቸው ወይም ገምግሞ የሚሰጣቸው ኦልሬዲ አቅም አለን ብለው የመጡትን ተቋማት ነው እና በአንድ በኩል አቅም አለን ብለው አመልክተው በጀት አሳይተው የሰው ኃይል አሳይተው የመጡት ተቋማት በሌላ በኩል ደግሞ ተመልሰው መጥተው ገንዘብ ቦርድ ያልሰጠን ስራ መስራት አልቻለም የሚለው ነገር መስፈርቱ ጋር ሁሉ አብሮ አይሄድም። ቦርዱ በሚፈልገው አቅጣጫ ለመስራት ለሚፈልጉ ሲቪክ ማህበራት በልዩ ሁኔታ አብረው ሊሰሩ የሚችሉበትን እድል እንደተመቻቸም ይገልጻሉ አማካሪዋ። በጣም ሩቅ ቦታ ላይ የሚሰሩ ማንም ሰው ሚዲያዎችም ሌሎች ሪት ማህበራትም ሊያገኟቸው የማይችሉባቸው ቦታዎች ላይ በልዩ ሁኔታ እና ደግሞ በልዩ ሁኔታ ብቻ ሳይሆን ደሞ በልዩ ቴክኒክም ለምሳሌ በጣም በቀላሉ ለማህበረሰብ ሊገባ የሚችል እና መርጫንም ደግሞ ቅጥ ለመረዳት እንዲችሉ በጣም ሩቅ ላይ ያሉ የማህበረሰብ ክፍሎች በሌሎች የተነሳ እውቀቱንና መረጃዋን ሊያገኙ የማይችሉትን የማግኘት ያንን እንሰራለን የሚሉ በልዩ ሁኔታ የሚሰሩ ሲቪክ ማህበራትን የምንደግፍበትን አንድ ጥሪ እያዘጋጀን ነው። ግን ይሄ ማለት ምንድን ነው? እሱ ሁሉም ሲቪክ ማህበራት ሀገሪቷ ውስጥ ያሉ ሲቪክ ማህበራትን እንዳለ እኛ እውቅና የሰጠናቸው በጣም ብዙ ናቸው፣ መቶ ምናምን ናቸው። መቶ ምናምንም ከቦርዱ የፋይናንስ ድጋፍ ያገኛሉ ማለት አይደለም። የፋይናንስ ድጋፍ ይዞ የተው ሀይል ይዞ ስራውን እንሰራለን ብሎ መምጣት መሰርት ነው። ግን በልዩ ሁኔታ ለምሳሌ በሚዲያ ላይ ቋንቋቸው ማግኘት የማይችል ሎካል ቋንቋዎችን በመጠቀም የከተማ መካከል ያሉ የተለያዩ በተለያየ መልኳን የመራጮች ትምህርት በቢል ቦርድ በመንጠ እንደዚህ በሚዲያ ነው የሚሰጠው እና እነሱ እነሱ ነገሮቹ ለማግኘት የማይችሉ የማህበረሰብ ክፍሎችን በልዩ ሁኔታ እናገለግላለን የሚሉ ሲቪክ ማህበራት ካሉ ግን ከቦርድ ጋር በልዩ ሁኔታ መስራት የሚችሉበት እድል አለ ማለት። የኢትዮጵያ ሰብዓዊ መብቶች ጉባኤ ዋና ዳይሬክተር አቶ ዳጊር ጋር በበኩላቸው ለሲቪክ ማህበራት በጀት መመደብ ምርጫ ቦርድን አይመለከተውም ይልቁንም ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን የሚፈልጉ የተለያዩ መንግስታዊና መንግስታዊ ያለሆኑ ተቋማት ኃላፊነት ነው ብለዋል። እንግዲህ ሲቪክ ማህበረሰብ ድርጅቶች ከምርጫ ጋር በተያያዘ የሚሰሯቸውን ስራዎች በተመለከተ ኃላፊነቱ የመጀመሪያው የራሳቸው ኃላፊነት ነው። በዚህ ሴክተር ላይ ሲሰማሩ ነው የተለያዩ ዝግጅቶች ያስፈልገዋል። የሰው ኃይል ዝግጅት፣ እቅድ ማውጣት፣ እንዲሁም ደግሞ የበጀት የተወሰኑት በበጀት ረገድ የተሳካላቸው አሉ ቁጥራቸው ደግሞ የማይናቅ በርካታዎቹ የበጀት ችግር እንዳለባቸው እናውቃለን። ስለዚህ ይህንን በጀት ደግሞ በተመለከተ ሌሎች ባለድርሻ አካላት ሊያግዟቸው ይገባል። ለጋሽ ድርጅቶች፣ ራሱ መንግስት እንዲሁም የሕብረተሰቡም ጭምር እገዛ ያስፈልጋቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ሊያግዝ የሚችልባቸው በርካታ መንገዶች አሉ። ገንዘብ ድጋፍ ሊሆን ይችላል፣ የሚሰሩባቸውን ምህዳሮች ላይ እገዛዎች ትብብሮች፣ ማድረግ ሊሆን ይችላል። መረጃዎች በመስጠት ሊሆን ይችላል። እውቅና በመስጠት በመመዝገብና ሰርተፍኬት በመስጠት እንዲሁም ደግሞ ሌሎችም በኢትዮጵያ ብሔራዊ ምርጫ ቦርድ ባሉት ስልጣንና ተግባር ውስጥ የሚወድቁ ሌሎችም በርካታ እገዛዎችን እንግዲህ ለሲቪክ ሶሳይቲዎች ማድረግ ተገቢ ነው ብዬ አምናለሁ። በኢትዮጵያ ከመቶ በላይ ለሚሆኑ ሲቪክ ማህበራት በምርጫ ዙሪያ ለመራጩ ህዝብ ትምህርት እንዲሰጡ የኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ መስጠቱ መግለጹ ይታወሳል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ከሐረሪ ክልል ውጪ የሚኖሩ የሐረሪ ተወላጆች በሐረሪ ክልል ምርጫ እንዲሳተፉ ከክልሉ መንግስትና ከሐረሪ ብልጽግና የቀረበለትን ጥያቄ እንደማይቀበል ብሔራዊ የምርጫ ቦርድ ያስተላለፈውን ውሳኔ እንደማይቀበለው የሐረሪ ጉባኤ አስታወቀ። ከዚህ በፊት በተካሄዱ አምስት ሀገራዊ ምርጫዎች በጀጎል ልዩ ምርጫ ክልል ምርጫ ላይ ሲሳተፉ የነበሩ የድሬዳዋ የሐረር የማህበረሰብ ሰብሳቢም ውሳኔው ስህተት ነው ብለዋል። የምርጫ ቦርዱ ግን ውሳኔውን ሕገ መንግስቱ ላይ ተመስርቼ የወሰንኩት ነው ብለዋል። አዲስ ቸኮል ዝርዝራለው የሀረሪ ብሔራዊ ጉባኤ ዋና አፈ ጉባኤ አቶ ሙሄዲን አህመድ ለጋዜጠኞች በሰጡት መግለጫ የምርጫ ቦርድ ለሀረሪ ልዩ ምርጫ ክልል ድምጽ ለሚሰጡ የብሔረሰቡ ተወላጆች ልዩ የምርጫ ጣቢያና የምርጫ ወረቀት ላለማዘጋጀት መወሰኑ ህግን የጣሰ ውሳኔ ነው ብለውታል። የሀረሪ ክልል ካሉ 36 መቀመጫዎች 14ቱ ላይ በመራጭነትም በተመራጭነትም የሀረሪ ብሔረሰብ ተወላጆች ብቻ እንዲሳተፉበት የሚፈቅድ ክልላዊ ህግ መንግስት ያለው ሲሆን የውሳኔው መነሻም በሽግግር መንግስቱ የተወሰነ መሆኑን የሀረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ ያስታውቃሉ። የዚህ መነሻም የብሔረሰቡ ዋና ሳነትና በርካታ ተወላጆቹ ከክልሉ ውጭ የሚኖሩ መሆናቸውን ግምት ውስጥ በማስገባት እንደሆነ ይገልጻሉ። በዚህ መሰረት ላለፉት አምስት ምርጫዎች ከሀረሪ ክልል ውጭ የሚኖሩ የብሔረሰቡ ተወላጆች ከክልሉ ምክር ቤት 36 ወንበሮች በ14ቱ ላይ በመራጭነትም በተመራጭነትም ሲሳተፉ መቆየታቸውን አስታውሰው በዘንድሮ ምርጫ ግን የምርጫ ቦርድ ለዚሁ አላማ ከሀረሪ ክልል ውጭ በምስራቅና ምዕራብ ሐረርጌ፣ በድሬዳዋ፣ እንዲሁም በአዲስ አበባ ልዩ ምርጫ ጣቢያዎችን ለሀረሪ ብሔረሰብ ተወላጆች አላዘጋጅም ማለቱ የክልሉን ህገ መንግስት የሚጥስ ነው ብለዋል። በዚህ የምርጫ ዝግጅት ወቅት አስቀድሞ ሀረሪዎች ብቻ በእጩነት እንዲቀርቡባቸው በሚገቡ 14 የክልሉ መቀመጫዎች ላይ ሌሎችም እየተመዘገቡ በውይይት እንዲስተካከል ሲደረግ መቆየቱን ያስታወሱት የሀረሪ ብሔራዊ ጉባኤ አፈ ጉባኤው አቶ ሙሄድን የመራጮች ምዝገባን በተመለከተም ከሌሎች ጋር ሳይቀላቀል ሀረሪዎች ብቻ የሚመዘገቡባቸው የመራጮች መዝገብ በማዘጋጀት በኩልም ክፍተት ተፈጥሯል ብለዋል። የመራጮች ምዝገባ ሲጀመር የነበረው ችግር አሁንም ከህገ መንግስታዊ ድንጋጌ ጋር፣ ከሽግግር መንግስት ፓርላማ ውሳኔ ጋር የሚጋጭ አካሄድ ተከሰተ የህዝብ ተወካዮች ምክር ቤት ውሳኔዎች መሰረት ባደረገ መልኩ ሲፈጸም የነበረበት ሂደት ነበረ። ይሄ ልምድ አይደለም፣ ምርጫ ቡድን እንዳሳልፈው ልምድ አይደለም። የመንግስት የፓርላማ ውሳኔ ነው። ይሄ በአምስቱም ዙር ለዚህ የብሔረሰብ መብት ማክበሪያ የሚሆን የመራጮች መዝገብ ለብቻው ይዘጋጅ ነበር። በሁለተኛ ደረጃ መራጮች የተለየ ካርድ አላቸው። ምክንያቱም እንዳይቀላቀል ነው፣ ከሌላ ከመደበኛው እንትን ጋር እንዳይቀላቀል ተብሎ ነው። በምርጫ ሂደቱ ይሄ ስርዓት የተዘጋጀው። ይሄ ስርዓት እንዲዘጋጅም ሽግግር መንግስት የህዝብ ተወካዮች ምክር ቤት የምርጫ ቦርድ መመሪያ እንዲያወጣ በጨበጠ ደብዳቤ ውሳኔው ያስታልፎለታል። በዛ መሰረት የምርጫ ቦርድም መመሪያ አውጥቶ አምስት ዙር ሲሰራበት የነበር ጉዳይ ነው። ይሄን አልቀበልም የሚል ነው አሁን የታለፉ ውሳኔ ይህን ስርዓት አልቀበልም የሚል ነው። የምርጫ ቦርድ ያሳለፉ ውሳኔ የሀረሪ ብሔራዊ ጉባኤ፣ የሀረሪ ክልል ምክር ቤት፣ የሀረሪ ፕሬዚዳንት ጽህፈት ቤት እና የሀረሪ ክልል ብልጽግና ፓርቲ በተለያዩ ቀናት ለምርጫ ቦርድ በጻፏቸው ደብዳቤዎች ከክልሉ ውጭ የሚኖሩ የሀረሪ ብሔረሰብ አባላት የሀረሪ ክልል ምክር ቤት አባል በሆኑ የሀረሪ ብሔራዊ ጉባኤ ምርጫ እንዲሳተፉ መጠየቃቸውን የምርጫ ቦርድ ባለፈው አርብ ያወጣው መግለጫ ያመለክታል። ይህ ውሳኔ የሽግግር መንግስቱ መጋቢት 6 1987 ባካሄደው 102ኛ መደበኛ ጉባኤ መወሰኑን በደብዳቤዎቹ እንደተጠቀሰ የምርጫ ቦርድ መግለጫ ላይ ተመልክቷል። ይሁንና በፌዴራል ህገ መንግስት በአንድ ክልል የመንግስት አወቃቀር ውስጥ የሚገኙ ምክር ቤት አባላት መመረጥ የሚኖርባቸው በክልሉ ድምፅ መስጠት በሚችሉ ነዋሪዎች ነው ብለዋል። ብሔራዊ ምርጫ ቦርድ ይህንን ውሳኔ ሊያስቀየር የሚችል ድንጋጌም በህገ መንግስቱ አላገኘውም ብለዋል። በመግለጫው የሀረሪ ብሔራዊ ጉባኤ አፈጉባኤቱ ሙሄድን ግን ጉባኤያቸው በሀረሪ ህዝብ ባህል፣ ማንነት፣ ታሪክ፣ ቋንቋና መስል ጉዳዮች ላይ የሚያሳልፏቸው ውሳኔዎች ከክልሉ ውጭ ያሉ የሀረሪ ብሔረሰቡ ተወላጆችንም እንደሚመለከት ገልጸው ለዚህ ሲባል ከክልሉ ውጭ ያሉ የብሔረሰቡ ተወላጆች በመራጭነትና ተመራጭነት እንዲሳተፉ በክልሉ ህገ መንግስት መወሰኑን አስታውሰዋል። እንደ እርሳቸው አባባል ብሔራዊ ምርጫ ቦርድ ምርጫ አስፈጻሚ እንጂ ህግ አውጭ ባለመሆኑ የሀረሪ ክልል ህገ መንግስትን የመቀበል ወይም ያለመቀበል መብት የለውም ብለዋል። ፓርላማ ውሳኔ ይህን ኤክሰርሳይዝ ከማድረግ አኳያ ከክልል ወጪ ያሉ መራጮችም መምረጥም መመረጥም እንደሚችሉ ያስቀምጣል። የክልሉ ህገ መንግስትም ደንግጓል። ይሄን ስለዚህ ህገ መንግስታዊ መስረት ያለው ነው ማለት ነው። ምርጫ ቦርድ እነዚህን ህጎች የመፈጸም ስልጣን ብቻ ነው ያለው፣ ህግ የማውጣት ስልጣን የለው። ምርጫ ቦርድ ባለፉት አምስት ምርጫዎች ተሳታፊ እንደነበሩ የገለጹልን የድሬዳዋ ከተማ የሀረሪ ማህበረሰብ ሰብሳቢ አቶ ዘይዳን በክሪ ምርጫ ቦርድ ብቻ ሳይሆን የብልጽግና ፓርቲም የሀረሪ ብሄረሰብ መብት እንዲከበር የሚጠበቅበትን አላደረግም ሲሉ ተችተዋል። የብሔራዊ ምርጫ ቦርድ ግን ይህን ውሳኔ ሲወስን ሶስት መሰረታዊ ጉዳዮችን ግምት ውስጥ አስገብቶ እንደሆነ ነው የቦርዱ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ የሚናገሩት። ሶስት ነገሮች ናቸው። ስለዚህ የመጀመሪያው መሰረት ያደረገው ውሳኔው በእርግጥም ይሄ ፕራክቲስ ወይም ደግሞ ይሄ ሲደረግ የነበረ ነገር የተባለው ህጋዊ መሰረት አለ ወይ ህገ መንግስታዊ መሰረት አለ ወይ የሚለውን ነው። ከዚ ሁለተኛው ደግሞ ፕራክቲሱ ደግሞ በእርግጥም ከዚ ሲደረግ የነበረም ከሆነ በህግም ሳይሆን በፕራክቲስ ደረጃ ሁሉ ሲያከናውኑ የነበረም ከሆነ በፍትሀዊነትና ሁሉንም እኩል በማየት እንዲሆኑ የምርጫ ፕሪንስፕልን የምርጫ ህግ መሰረታዎችን፣ እኩልነት የሆኑ ተሳታፊነት፣ የመሳሰሉት ነገሮች ገለልተኝነት እንደዚህ ያሳያሉ፣ ከምርጫ ፕሪንስፕሎች ጋር ይሄዳሉ የሚለው ነው። ሶስተኛ ደግሞ ቴክኒካሊ ይሄ ህግ መሰረት ማነው ይሄ ልምድ መሰረት ያደረገበት የህግ ህግ ማዕቀፍ በትክክል ለቦርዱ በግልጽ ክላሪቲ ያለው ወይም ቦርዱ ጋር መመሪያ ያለው ወይ ከዚህ የተወሰነበት ውሳኔ መቼ ነው። ውሳኔውን የሚደግፍ ተቋም አሁን ያንን ውሳኔ ለማስፈጸም ይሄ ነው ውሳኔ የሚል ተቋም አለ የሚለው ሶስቱ ላይ የተሆነ ስ ቦርድ የወሰነው ስለዚህ በአጠቃላይ በሶስቱ ላይ መሰረት ሲያደርግ ከለአነስተኛ ቁጥር ላላቸው ብሄሮችን ቢወቅቱ ክቱ በህገ መንግስቱ ላይ የተቀመጠ ከክልላቸው ውጭ ድምጽ ሰጥተው ወደ ክልሉ ድምጽ ቆጠረ የሚት ያው ህገ መንግስታዊ መሰረት የሚለው በፕራክቲስም ሌሎች አነስተኛ ብሔረሰቦችንም የማያካትት ከሆነ ይህንን ብቻ ማድረግ ለቦርዱ አስቸጋሪ ይሆናል ከፍትሐዊነት አንጻር። ከዛ በተጨማሪም ደግሞ ሌሎቹ አስራ ዘጠኝ ሰማንያ ሰባት ላይ ያለ የህጋዊ መሰረት ነው የሚባሉ በሽግግር ጊዜ የወጣና ከዛ በኋላ ተከታይ የሆነ የሚባሉ የህግ መሰረቶችም እኛ ጋር በትቤት ደረጃ በግልጽነት ይሄ ለማስፈጸም በሚረዳ መልኩ ማግኘት አልቻልንም፣ በሚል መሰረት ነው ማለት ያን ይወስ የአረሪ ክልል እንደማይቀበለው ያስታወቀውን የብሔራዊ ምርጫ ቦርድ ውሳኔን በህግ አግባብ ለማስቀየር እንደሚታገል የአረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አስታውቀዋል። ህገ መንግስታዊ ውሳኔ ነው ብለን የአቋም መግለጫ ያወጣንበት። ስለዚህ ቦርዱ የህግ ጥሰት ያለበት ውሳኔ መሆኑን ተረድቶ የመራጮች ምዝገባ ከማለቁ በፊት ሁኔታዎችን እንዲያስታክል ጉባኤ በአስቸኳይ ስብሰባ። ስለዚህ ይሄ የማይሆን ከሆነ የማይስታክል ከሆነ በህግ ለመጠየቅ እንገድላለን በሀረሪ ክልል ካሉት 36 መቀመጫዎች 14ቱ ላይ በመራጭነትም ሆነ በተመራጭነት የሚሳተፉት ሀረሪዎች ብቻ ሲሆኑ፣ ይህ አሰራር አሁንም የሚቀጥል ሲሆን፣ የምርጫ ቦርድ ውሳኔ ተፈጻሚ ከሆነ በእነ 14 ወንበሮች ላይ በመራጭነትና ተመራጭነት የሚሳተፉ የክልሉ የሀረሪ ብሔረሰብ ተወላጆች ብቻ ይሆናሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ንግድ እና ኢኮኖሚ ባለፈው ሳምንት በኦሮሚያ ክልል ውስጥ ባለፉት ሶስት ዓመታት ስላለው የኢኮኖሚ ይዞታ እና በኦሮሚያ ክልል ይገነባል ስለተባለው የገዳ ልዩ የኢኮኖሚ ዞን በኦሮሚያ ብሔራዊ ክልላዊ መንግስት እቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛ እና በሚኒሶታ ዩኒቨርሲቲ ኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰን ማነጋገራችን ይታወሳል። ዛሬ የሚቀርበው የመጨረሻው ክፍል ሲሆን እንግዶችን ያነጋገረው ደረጀ ደስታ ነው። ባለፈው ዝግጅታችን ባለፉት ሶስት ዓመታት ውስጥ በኦሮሚያ ክልል ብዙ የኢኮኖሚ ለውጦች መመዝገባቸውን የነገሩን ዶክተር ተሾመ በዛሬው ዝግጅታችን ኦሮሚያ ውስጥ ሞጆ አካባቢ ይገነባል ስለተባለው ልዩ የኢኮኖሚ ዞን ወይም የልማት ኮሪደር በማብራራት ይጀምራሉ። ስፔሻል ኢኮኖሚ ዞን ጽንሰ ሀሳቡ የዲቨሎፕመንት ኮሪደርን በመለየት ተወዳዳሪ እና ውጤታማ የሆነ ኢኮኖሚ መገንባት ይቻላል የሚል ጽንሰ ሀሳብ ነው ያለው። የገዳ ስፔሻል ኢኮኖሚ ዞን ቦታውን ብትመለከት በአዳማና በሞጆ መካከል ላይ ነው ያለው፣ ቆቃ ነው ያለው ማለት ነው። ሁሉንም የኢኮኖሚ እንቅስቃሴ ያካተተ ነው። የቱሪዝም ማዕከል ነው፣ ፋይናንሻል ሴንተር ማድረግ እንችላለን ብለን ነው የምናስበው። የተለያዩ የኢንዱስትሪ ስራዎችን እንሰራለን ብለን ነው የምናስበው። ቦታው ለዚህ የሚመች ቦታ ነው ማለት ነው። ያደረገ የሚያካሄድ ነው ምንድን ነው ቅድመ ጥናቶችን ነው ያካሄድ ነው። ልማት የሚሆኑ አስፈላጊ ነገሮች አሉት። የመሰረተ ልማቶች ለምሳሌ ውሃ፣ መብራት የተለያዩ ነገሮች አሉት ወይ የሉ አማካሪዎች ቀጥረን አሰርተው ጥናት ማካሄድን ብቻ ሳይሆን የተሳተፍን አካላቶች የተለያዩ ሀገሮች ልምድ ማግኘት ስላለብን፣ ለምሳሌ ቻይና ሄደን ቻይናን እንደምታውቀው እዚህ ላይ በጣም የታወቀች ነው። ከሰማንያዎቹ ጀምሮ በእንደዚህ አይነት ልማት ውጤታማ ሆና ባለም አቀፍ ደረጃ ራሱ ተወዳዳሪ ያደረጋል። ይሄ አይነት ሂደት ነው ማለት ነው ። ስለዚህ ብዙ ሀገራቶች በዚህ የተለወጡና ያን ልምድ ወስደን እንደገና ተ ወደ ሁለት መቶ የሚሆኑ ባለሙያዎች በዚህ ጥናት ላይ የተሳተፉት የውጭ ሀገሮችም አሉ፣ የውስጥም ሰዎች አሉ። በኮሚሽነሩ ገዳ ልዩ የኢኮኖሚ ዞን በክልሉ ምክር ቤት ጸድቆ አዋጅ የወጣለት ሲሆን በባለስልጣን ተደራጅቶ መዋቅር ተዘርግቶለት ሰዎች ተመድበውለት ስራ በመጀመር ላይ ያለ ተቋም መሆኑን ገልጸዋል። አዲስ ከተማ ነው የሚገነባው። ይሄ ከተማ ይሄ ከተለመደው ከተማ ወጣ ባለበት የተለያዩ ቢዝነስ ዲስትሪክቶች ያሉበት የሀገሪቷን ኤክስፖርትና ኢምፖርት ማለፊያ ስለሆነ ከዛ ጋር የሚሄድ አሁን ለምሳሌ የሞጆ ድራይፖርት አለ ከዛ ጋር አታት ያድርገ ነው የሎጂስቲክ ሀብ እንዲሆን ቆቃ አካባቢ የቱሪስት ማዕከል እንዲሆን አሁን ኢትዮጵያ አየር መንገድ የሚሰራው አንድ ኤርፖርት ሲቲ ያለ እዛ አካባቢ የሚገነባ ከዛ ጋር እንዴት ነው ሊንክ የምናደርገው የሚለውን ነገር ሰራ። በጣም ዲቴል ስራው የተሰራ ነው እና እንደሚባለው ህልም ብቻ ሳይሆን በተግባር የተሰራ ብዙ ስቴፕ የሄደ አሁን ምናልባት አን ማን ስበተር እንኳን ቢመጣ አቅርበንለት ቦታ ወደ ስራ የሚገባበት አካባቢ የሚኖሩ ገበሬዎች እንዴት ነው የምናደርጋቸው፣ እንዴት ነው የሚጠቀሙት፣ እንዴት ነው ኢንትግሬት የምናደርጋቸው የሚባል ከአስራ ሰባት በላይ ዶክመንቶች የተዘጋጁበት ነው። ይህን ሁሉ ምለ ውስጥ ስላለው ነው። ከመጀመሪያ እስከ መጨረሻ እስካሁን ድረስ ውስጥ ስላለው ነው እና እንደሚባለው ህልም ሳይሆን የሚቀጥለው ሰላሳ አርባ ዓመታት በኢትዮጵያ ደረጃ በኦሮሚያ ደረጃ ኢኮኖሚያችንን ለመለወጥ የምንጠቀምበት መሳሪያ ነው ማለት ነው። ቀደም ሲል ኢትዮጵያ ውስጥ በኮሌጅ ደረጃ የምጣኔ ሀብት ትምህርት መምህር የነበሩና አሁን በሚኒሶታ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር በዳሳ ታደሰ አገሪቷ ያለችበት ሁኔታ መንግስት እንደሚለው አለመሆኑን ይናገራሉ። ኢትዮጵያ ውስጥ ኦሮሚያ ውስጥም ወይም ሌሎች ሪጅኖች ውስጥ ያለው ችግር መጀመሪያ የእድገት ተስፋ እየጨለመ መሆኑን ሁለተኛ ስራ አጥነት እየበዛ መሆኑ፣ ሶስተኛ ፖለቲካል ኢንስታቢሊቲ ወይም ሴፍቲ ኢንሴኪሪቲ መኖሩን፣ አራተኛ የህብረተሰቡ ራስን በራስ የማስተዳደር ተሳትፎ ከጊዜ ወደ ጊዜ እየቀነሰ እና አስቸጋሪ የሆነ መምጣቱን። ከነዚህ አንጻር ስታይ ለአንድ ሀገር ኢኮኖሚ እድገትና ብልጽግና የሚመች ሁኔታ እንደሌለ ያሳያል። የተባለው ኢኮኖሚ ዞን ህብረተሰቡን ያላሳተፈ ምናልባትም ሊጎዳው የሚችል መሆኑን በመጥቀስ ስለ ተፈጻሚነቱም ጥርጣሬያቸውን ይገልጻሉ። ኢኮኖሚ ዞን መፍጠር አንድ መንገድ ነው። የአንድ ሪጅን ወይም ሀገር ኢኮኖሚ እንዲያድግ መንግስት ኤክስፖርቶችን አማክሮ የትኛው ፕሮጀክት መካሄድ አለበት የሚለው አንድ መንገድ ነው። ግን ማንኛውንም ፕሮጀክት የኢኮኖሚ ዞን መፍጠርን ጨምሮ ሲቀረጽ መጀመሪያ ጉዳቱ ምንድን ነው፣ ጥቅሙ ምንድን ነው የሚለው ማመዛዘን አለበት። ኢኮኖሚ ዞን ሲከፈት አንድ ቦታ ሲጀመር የተለያየ ቦታ ሲደረግ አይተናል። ባለፉት አስር አስራ አምስት ዓመት መጀመሪያ ከነዋሪው መሬት ይወሰዳል፣ ነዋሪው ይፈናቀላል፣ ስራውን ያጣል። መጀመሪያ እነሱን እንዴት አኮመዴት እናደርጋለን? ሁለተኛ ያ ኢኮኖሚ ዞን የሚፈጥረው የስራ እድል የቢዝነስ እድል ለሁሉም ኦፕን ነው ወይ ነው? የሁሉንም በስነ ስርአቱ ጥቅሙን ጉዳቱን አመዛዝነህ ብትጀምረው እንኳን ሁሉም ሰው በተለይ ግለሰቦች የሚፈጥረውን መንግስት የሚበላ ኮንሱም የሚያደርገውን መንግስት ኢንቨስት የሚያደርገውን መንግስት ከሆነ ለስም ብቻ ይደረጋል እንጂ ምንም ለውጥ አያመጣም። ግን ህብረተሰቡ ፓርስ ቤት ያድርገው የተወሰኑ ግለሰቦች ብቻ ሳይሆን በተለያየ የሀገሪቷ ወይም የሪጂኑ ሴክሽን ያሉ ሰዎች ፓርስ ቤት እንዲያደርጉ የሚፈቅድ ከሆነ ጥቅም ሊኖረው ይችላል። ከዛ አንጻር ኦሮሚያም ውስጥ ክፈተው፣ ይሄ ኢኮኖሚ ዞን የምትለው አማራም ውስጥ ክፈተው፣ ወይም ሲዳሙም ወስደ ክፈተው፣ ምንም የሚቀይረው የሚያመጣው ለውጥ ምንም ለውጥ አይመጣም። ብልጽግና እና እድገት በተስፋ አይመጣም በማለት የልዩ ኢኮኖሚ ዞኑን ሀሳብ ለመቀበል እንደሚቸገሩ የገለጹት ዶክተር በዳሳ ፕሮጀክቱን ተግባራዊ ለማድረግ የሰከነ መንግስት አለ ወይ በማለት ይጠይቃሉ። መጀመሪያ የአጭር ጊዜ ግርግር ነው። ምክንያቱም የሰከነ መንግስት አለን ወይ? የሰከነ ፖለቲካል ሲስተም አለን ወይ? ዛሬ የምንሰራውን የምንጀምረውን ነገም እናቆማለን። ለሁለት አመት ለአንድ አመት ለውጥ ሊያመጣ ይችላል፣ ግን ለረጅም ጊዜ ለውጥ ላያመጣ ይችላል። እንጨት መትከል ትችላለ። ተከልኩ ማለት ዋጋ የለውም። ያ እንጨት ካልጸደቀ እና ካላደገ ፍሬ ካላወጣ ምንም ተስፋ የለውም። እንዲያውም ዌስቴጅ ነው የሚሆነው፣ ቢኮዝ ያንን መሬት ለሌላ ነገር መጠቀም ይቻላል ነው አሁንም ሰውን ከማፈናቀልና ይህን ሰርተናል ከማለት ውጪ ነገ የማይቀጥልበት ከሆነ ነገ ለሌላው ሰው እድል የማይሰጥ ከሆነ የሀገሪቷንም ሪጅኑንም የትም አያደርስም። እኔ ስፔሲፊክ ዴታ የለኝም በገዳ ኢኮኖሚክ ዞን የሚል ግን ፍራቻ ነው ያለኝ። መጀመሪያ ኤክስፐርት ኦፒኒየን ኢንዲፔንደንት መንግስት ቀጥሯቸው ምንም የራሳቸውን አስተያየት ለመስጠት እንኳ የሚፈሩ ግለሰቦች፣ ኤክስፐርቶች ብንላቸውም የሚሰጡት አስተዳደር አይደለም። ኢንዲፔንደንት የሆኑ ኤክስፐርቶች ጥቅሙንና ጉዳቱን አመዛዝ ነው የአጭርና የረጅም ጊዜ ጥቅሙን በአካውንት ወስደው ያወጡት ፕሮግራም ነው ወይ? በምን ዴታ ላይ ነው ተመስርተው ይሄንን የቀየሱት? ምንድን ነው የሚያመለክተው? የሚለውን ካላየሁ ድረስ የመንግስት መግለጫዎች አብዛኛው ጊዜ እውነተኛ ዴታ ላይ ሆነው አይደለም። ፖለቲካል አመለካከት ላይ እንጂ ፋክት ላይ ቤዝድ ሆነው አይደለም። ምኞት ላይ ነው። እና ሰው በተስፋ እንዲኖር ይፈለጋል። ግን ካልበላ አትኖርም አታድርም። ካልጠጣ ትሞታለህ ከተወሰነ ጊዜ በኋላ ውሃ ካላገኘ እና አብዛኛው የኢትዮጵያ መንግስት ባለፉት መንግስታቶች እንዳየ ነው አሁንም እየሆነ ያለው በተለይ በሕዝቡ የተመረጠ ለሕዝቡ አካውንተብል የሆነ መንግስት በሌለበት ሲስተም እንዲህ ጀምረናል እንዲህ እናደርጋለን እንበለጽጋለን። ብልጽግና በተስፋ አይመጣም። እድገት በተስፋ አይመጣም። በእድገት ብልጽግና በአክሽን እና በእቅድ እና ሰውን በማሳተፍ ነው የሚመጣው። ኢትዮጵያ ውስጥ ያለ ነገር በዚህ መንገድ እየተደረገ ያለ ምንም ነገር የለም እኔ እስከማየው ድረስ። አድማጮቻችን፣ በኦሮሚያ ክልል ባለው የኢኮኖሚ ይዞታና በገዳ ልዩ የኢኮኖሚ ዞን ዙሪያ ያዘጋጀነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ። በመጨረሻም ከኢትዮጵያ በማደጎ የተወሰደች የ12 ዓመት ህፃን ከአሜሪካዊት እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጽሐፍ ክህሎታቸውን እንዲያዳብሩ የሚያስችሉ መጻሕፍትን እየጻፉና በነፃ ለማዳረስ እየሰሩ ነው። ሰፊ ልብ ትልቅ ህልም በሚል ስያሜ ባቋቋሙት ድርጅት አማካኝነትም እስካሁን ባለው ጊዜ በአማርኛ፣ ትግርኛ፣ ኦሮምኛና ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከሺህ በላይ መጻሕፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይናገራሉ። የድርጅቱን መስራች ኤሌኖር አንጀልትስ እና ልጅን ሌላ አንጀልትስን ያነጋገረችው ስመኝሽ የቆየናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤልኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጎ የወሰዷት የ12 ዓመት ልጅ አለቻቸው ሌላ አንጀሊተስ ሌላን ለመጀመሪያ ጊዜ የተዋወቅናት የስድስት ወር ህጻን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለህ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ የወሰዷት ገና የሶስት ዓመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። it was always really awesome to remember writing the memories of the, being able to put those memories onto the pages and sharing them ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጽሐፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች። በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ አንድ መቶ አምስት ሺህ መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከእነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሂጄ አንዲት ማንበብ የምትወድ ልጅ ተዋወቅኩ። በአማርኛም በእንግሊዘኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ሕጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ ኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፣ ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ አንድ መቶ ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከቡድን ሰባት አገራት ጋር ከካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ የጃፓንና የእንግሊዝ የውጭ ጉዳይ ሚኒስትሮች እንዲሁም ከአውሮፓ ሕብረት ከፍተኛ ልዑካን ጋር በመሆን በቅርቡ በኢትዮጵያ የትግራይ ክልል ያለውን የሰብአዊ መብት ጥሰትና ጥቃት እንዲሁም የዓለም አቀፍ የሰብአዊ መብት ሕግ ጥሰትን አስመልክቶ እየወጡ ያሉ ሪፖርቶች እጅግ ያሳሰባቸው መሆኑን አስታውቀዋል፣ ይላል የዕለቱ ርዕሰ አንቀጽ። ጽሑፉን ዝጀምር። ርዕስ አንቀጹ በመቀጠል ግጭቱ የተጀመረው ባለፈው ህዳር ወር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትግራይን ያስተዳድሩ የነበሩትን የሕዝባዊ ሀርነት በማስወገድ ሕግና ስርዓትን ለማስከበር የፌዴራል ወታደሮችን ወደ ትግራይ በመላካቸው ነው ብሏል። ጦርነቱ ከተጀመረ ጊዜ አንስቶ በርካታ ሰዎች ትግራይን ለቀው በመውጣት በጎረቤት ሱዳን እንደተጠለሉም ርዕስ አንቀጹ ጠቅሷል። ርዕስ አንቀጹ እንዳመለከተው የቡድን ሰባት አገራት ባወጡት መግለጫ ሰላማዊ ዜጎች ላይ የሚፈጸመው ግድያ አስገድዶ መድፈርና የጾታ ነክ ጥቃቶች የጅምላ ፍጅቶች የትግራይ ነዋሪዎችና የኤርትራ ስደተኞችን በኃይል እንዲፈናቀሉ ማድረግን አበክረው የሚያወግዙ መሆኑን አስታውቀዋል ሁለቱም ወገኖች ከድርጊቱ እንዲቆጠቡ የሰላማዊ ዜጎችን ደህንነት መከበሩን እንዲያረጋግጡና ዓለም አቀፍ የሰብአዊ መብት ድንጋጌዎችና ህግጋትን እንዲያከብሩም አባል ሀገራቱ ጠይቀዋል ብሏል ርዕሰ አንቀጹ ዩናይትድ ስቴትስና አጋሮቿ የኢትዮጵያ መንግስት የተባሉትን ጥቃቶች የፈጸሙትን ተጠያቂ ለማድረግ የገባውን ቃል ተግባራዊ ማድረጉን ማየት ይፈልጋሉ ብሏል። የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ከፍተኛው የሰብአዊ መብት ኮሚሽን በሁሉም ወገኖች ተፈጽመዋል የተባሉትን የሰብአዊ መብት ጥቃቶች በጋራ ለመመርመር መወሰናቸውንም ርዕስ አንቀጹ ጠቅሷል። ሪፖርት በተደረጉ ወንጀሎችና በሰብአዊ መብት ጥቃቱ ተጠያቂ የሆኑት ላይ ገለልተኛ ግልጽና ወገንተኛ ያልሆነ ምርመራ በማካሄድ ተጠያቂ እንዲሆኑ ማድረጉም እጅግ አስፈላጊ መሆኑን አመልክቷል። ዩናይትድ ስቴትስና የቡድን ሰባት አባል አጋሮቿ በግጭቱ ተሳታፊ የሆኑ ሁሉም ወገኖች በአስቸኳይ የሰብአዊ እርዳታው ተደራሽነት እንዳይደናቀፍ እንዲያደርጉ አሳስበዋል። የምግብ እጥረቱ የተባባሰ የሚሄድ ለመሆኑ ከፍተኛ ስጋት ያለ ሲሆን በሰፊው ማዕከላዊና ምስራቃዊ ትግራይ አካባቢዎች አጣዳፊ እርዳታ የሚሹ ችግሮች መታየታቸውም ተጠቅሷል። የኢትዮጵያ ጠቅላይ ሚኒስትር አብይ በቅርቡ የኤርትራ ኃይሎች ትግራይን ለቀው እንደሚወጡ ማስታወቃቸውን ርዕሰ አንቀጹ በመጥቀስ ዩናይትድ ስቴትስና አጋሮቿ ሂደቱ ወዲያውኑ ያለምንም ቅድመ ሁኔታ የሚፈጸምና ሊረጋገጥ የሚችል መሆን አለበት ብለዋል። የጋራ መግለጫው ግጭትና ጥቃቶች እንዲቆሙ ግልጽ የሆነ ሁሉንም ወገኖች ያካተተ የፖለቲካ ሂደት በሁሉም ኢትዮጵያውያን ዘንድ በትግራይ ውስጥ ባሉትም ሁሉ ዘንድ ተቀባይነት ያለው ምርጫ እንዲደረግና ስፋት ያለው ብሔራዊ የእርቅ መግባባት ሂደት እንዲካሄድ ጠይቋል። በመጨረሻም እኛ የቡድን ሰባት አገሮች የሰብዓዊ እርዳታ ጥረቶችንና የሰብዓዊ መብት ጥሰቶች ላይ የሚደረጉ ምርመራዎችን ለማገዝ ዝግጁነታችንን እንገልጻለን ብሏል። ርዕሰ አንቀጹ ጽሑፉን ሲደመድም ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና እደሩ፣ በደህና አቆዩን!